የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። እንግድርብ የለበሱ ሀያ አራት ካህናት ተደርድረው ተጭኖ ዲበ ዋል ዋ ሀገር ኢየሩሳሌም አህያ ላይ ተጭኖ ወደ ቅድስት ሀገር ኢየሩሳሌም ገባ። ማለታቸውን አባት ሲያስገቡ ዛሬ ሆሳና ነው፣ መድኃኒት እንደማለት ንጉሴ አክሊሉ በዜማ ያጀባቸውን አባት ይዞ ስለ ዕለቱ አከባበርና ትርጓሜ ያወዛናል። የመሰንቆ ሊቅ የትዝታም ጌታ ይሉታል። ጌታ ታያበበ ከዚህ ዓለም በሞት ተለየ። በዛሬው ዝግጅታችን ታዲያ ስራዎቹን እያነሳ ትውስታውን የሚነግረን እንግዳ ጋብዘናል። ከሙዚቃው ሌላ ይህን ንገር

የቴዎድሮስ ራእይ ቲያትር ዩናይትድ ስቴትስ ውስጥ መታየቱን ቀጥሏል። ባለፈው ሳምንት እዚሁ እኛው ጋር ዋሽንግተን አካባቢ በነበረው ዝግጅት መነሻነት ተወያይተናል። የዘንድሮ የ33ተኛው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን በዓል ካናዳ ቶሮንቶ መሆኑ ከታወቀ ለመሆኑ አስተናጋጆቹ ምን ላይ ናቸው? የሚያዋዩ እንግዶች ጋብዘናል። የሳምንቱ ምርጥ ግጥም፣ አርኪ ጣም ያላቸው ዜማዎች የማይቀሩ የማይሰረዙ ናቸው። የእናንተ የተከበራቸው አድማጮቻችን አስተያየትም ቦታ ተይዞለታል። እኔ አሉላ ከበደና እኔም አዲሱ አበበ አቀናባሪያችን ባሪያችን ንጉሱ ታምሬ ጋር ሆነን የዛሬውን የሚያዝያ 16 2008 ዝግጅት ስናስተናብር አብረናችሁ እናመሻለን። መሆኑን እንደምንሰነበታችሁ እንደምንስ አመሻችሁ። እኛ ደህና ነን። ዘና ብላችሁ አብራችሁን ቆዩ። ምን እላለን?